ጤና ይስጥልኝ ክቡራትና ክቡራን አድማጮቻችን ከኤስቢኤስ አውስትራሊያ ሬዲዮ አንድ እንግዳ ይዤላችሁ ቀርብ ያለው ከሰሞኑ በአማራ ክልል በምስራቅ ጎጃም ዞን የሁለት ጁነሴ ወረዳ አስተዳደር በሰሜን ወሎ አካባቢ ለተፈጠረው ችግር ሁለት ጁነሴ ወረዳ አስተዳደር ለደረሰው ጉዳት ደርሰናል አለን የሚል መግለጫ ማውጣቱ ይታወቃል እና ያንን መነሻ በማድረግ የሁለት ጁነሴ ወረዳ አስተዳደር ዋና አስተዳዳሪ አቶ ተመስገን ዘውዴን ጋብዣለሁ። አቶ ተመስገን ለኤስቢኤስ አውስትራሊያ ሬዲዮ አጠር ያለ ቃለመጠይቅ ለመስጠት ፈቃደኛ ስለሆኑ እጅግ አድርጌ አመሰግናለሁ። ከሰሞኑ እንግዲህ እናንተ ለሰሜን ወሎ ዞን አስተዳደር የጻፋችሁት ደብዳቤ መነጋገሪያ ሆኖ ቆይቷል እና በውጭ ሀገር ለሚገኙ አድማጮቻችን የበለጠ ነገሩን ግልጽ ለማድረግ ምንድን ነበረ የጻፋችሁት? አላማው ምን ነበረ? የሚለውን እስኪ እንደመነሻ እንየው፣ ከዚህ እንጀምር። እኔም አመሰግናለሁ ስለጋበዛችሁኝ። ምንድነው እንግዲህ ትነግ በአማራ ክልል ላይ ብሎም በሀገራችን ኢትዮጵያ ላይ እያደረሰብን ያለን ሰቆቃ ለሁላችንም ግልጽ ነው። አሁን እኛ ይህንን ሀሳብ እንድናመነጭ የተገደድንበት መሰረታዊ ምክንያት ጦርነቱን በአስከፊነቱን እያየነው ነው። ከኋላ ደጀኑነን፣ በአካልም በሎጂስቲክም የተለያየ ማህበረሰብ ሲሳተፍ ቆይቷል። አሁን ላይ ባለው ነባራዊ ሁኔታ ግን የህጻናት ያሉበት ሁኔታ ስናይ በማህበራዊ ሚዲያም በሌሎች ሚዲያዎችም እኛ ደግሞ በሰላም አየር ላይ እና በሰላም ቀጠና ላይ ያለ ነው። የእኛ ልጆች ትምህርት ልንከፍት ሽርጉድ እያለ ነው። የሰሜን ወሎ አካባቢ እና የዋጋ አካባቢ ሰዎች ደግሞ ጭራሽ ወላጆቻቸውን አተው ትምህርት ቤቶቻቸው ፈርሰው ለአደጋ እንደተጋለጡ ስለተሰማን እኛ ቁጭ ብለን ስንቅ በማቀበል ና የተለያየ ድጋፍ በማድረግ ልንታደጋቸው እንደማንችል ስንረዳ ና አንደኛው የትህነግ ሴራም እነሱን ማስተጓጎል ና የበቀል አጀንዳ ስለሆነ እንዴት ልንታደጋቸው እንችላለን የሚለውን ነገር ቁጭ ብለን ከተመካከርን በኋላ ባሉን ትምህርት ቤቶች ልጆቹን እንደ ቤተሰብ እንደ ወላጁ ነን። ለምንድን ነው ማንንከባከባቸው የሚል ውሳኔ ወስነን ነው ለሰሜን ሁሉ አስተዳደር ይህን የውሳኔ ደብዳቤ ለማሳወቅ የተገደርን ማለት ነው። በደብዳቤያችሁ እንደገለጻችሁት ባሉን ከሀምሳ ሰባት ትምህርት ቤቶቻችን ጋራ በመግባባት ተማሪዎቹን ተቀብለን ሙሉ ወጪያቸውን ሸፍነን ለልጆቻችን በምናደርገው እንክብካቤ ልክ ተንከባክበን አንድ ዓመት ሙሉ ትምህርታቸውን ማስተማር ስለፈለግን የትኛውም የክፍል ደረጃ ፈቃደኛ የሆኑ ተማሪዎችን በጦርነቱ ምክንያት ወላጆቻቸውን በሞት ያጡና የትምህርት ተቋማት የፈረሰባቸው በጦርነቱ ምክንያት ቤታቸው የፈረሰባቸው እና ለኑሮ የተቸገሩ እንደዚሁም ወላጆቻቸው አሁን ግንባር ላይ ያሉ ሕጻናት ተማሪዎችን ለይታችሁ እንድታሳውቁን ብላችሁ ነው የጻፋችሁላቸው። ደብዳቤው ደራሽ ሆኗል ወይ? ደርሶ ከሆነስ ከዞኑ አስተዳደር ምን ምላሽ አገኛችሁ? የህብረተሰባችሁ ጋር ያደረጋችሁት ውይይትስ ምን ይመስላል? እንግዲህ ሞጣ እና ሁለት እጁነሴ እንደው ምናልባት ለአድማጮቻችን ግልጽ ለማድረግ ሁለት እጁነሴ ወረዳ ማለት በምስራቅ ጎጃም ውስጥ ካሉ ወረዳዎች አንዱ ነው። በቅርቡ በሞጣ ከተማ ተፈጥሮ በነበረው የሃይማኖት ተቋማት ጉዳት የተነሳ በር በርካታ ሚዲያዎች ስትነሳ የነበረች ናት። ከዚያ በኋላም ደግሞ ያንን ግጭት ሰላማዊ በሆነ እና ለሌላውም ህብረተሰብ አስተማሪ በሆነ ሁኔታ በመፍታት የምትታወቅ ከተማ ናት። ሁለት እጁነሴ ማለት ደግሞ የወረዳው ስም ነው እና በዚህ ትታወቃለች። አድማጮቻችን፣ አቶ ተመስገን ከእርሶ ጋራ ለማገናኘት ቀጥታ ወደ ጥያቄ ለመግባት የጻፋችሁት ደብዳቤ ምን ምላሽ አገኘ? እንግዲህ የሞጣ ከተማና አጠቃላይም ደግሞ የሁለት እጁነሴ ወረዳ አስተዳደር ነዋሪ ህዝብ ጋር ያደረጋችሁት ውይይት፣ የህብረተሰቡ ግብረ መልስ ምን ይመስል ነበረ? መጀመሪያ እኛ ይህንን ደብዳቤ ከማድረሳችን በፊት የወረዳው መንግስት ሰራተኛ እና አመራር መክረንበታል። ማህበረሰቡንም ቸክ ለማድረግ ሞክረናል። ማህበረሰቡም እጅግ በጣም ፈቃደኛ ነው። ከዚህ በፊትም በርካታ ድጋፎች ያደርግ ስለነበረ ለዚህ ጦርነት እስካሁን ባለው የኋላ ደጀን ሆኖ አራት ነጥብ አንድ ሚሊዮን ብር በላይ ድጋፍ አድርጓል። ወደ አምስት መቶ ስልሳ ኩንታል የተለያዩ የሰብል አይነቶችን በስንቅ ድጋፍ አድርጓል። በወሎ ግንባርም በጎንደር ግንባርም ተመሳሳይ ወደ አስራ ስድስት ሰንጋዎችና ወደ ሀያ ሁለት በግና ፍየሎችን ድጋፍ አድርጓል። ይህ ህዝብ አስከፊነቱን ተረድቶ ስለነበረ ልጆቹን አምጠን እንደወላጅ ነን እንንከባከባቸው የሚለውን አጀንዳ ስናቀርብለት ወደኋላ ያቅማማ ሰው የለም። ሁሉም ማህበረሰብ በጣም ደስተኛ ነው። ሀሳቡንም ከኛ ከኛ ካመነጨ ነው ሀሳብ የበለጠ ነው መንገድ ነው የተቀበለው። ከዚህ ቀጥለን ደብዳቤውን ለሚመለከተው አካል አድርሰናል። የሰሜን ወሎ አስተዳዳሪ አቶ ወልደትንሳኤ የትምህርት መምሪያ ኃላፊውም በተመሳሳይ ደብዳቤው ደርሷቸዋል። የክልሉ ትምህርት ቢሮም ደብዳቤው ደርሶታል። ሌሎች የሚመለከታቸው አካላት የምንላቸው ደብዳቤው እንዲደርሳቸው አድርገናል። ምላሻቸውም እጅግ በጣም መልካም ነው። በጣም ትክክለኛ እይታ ነው ያያችሁ። በተለይም ደግሞ ሕጻናት አስከፊ ሁኔታ ላይ ነው ያሉትና መማር አይደለም መመገብና ልብስ ማግኘት ማደሪያ ማግኘት የሚችሉበት ሁኔታ የለም። ስለሆነ ይህንን ስራ በተቻለ መጠን የሚያግዙን አካላት እንዳሉ ነው ልጆቹን ለይተን እናስረክባቸዋለን። ትልቅ ትልቅ ድጋፍ፣ ትልቅ ሀሳብ ነው ያመጣችሁልን ብለው በሀሳብ ደረጃ የዞኑ አስተዳዳሪ ደስታቸውን ገልጸውልኛል። ዛሬም ቸካ አድርጊያቸዋለሁ። ኮሚቴ አደራጅተው ልጆቹን እየለዩልን እንዳሉ ነው። ምላሽ ይሰጡ። አቶ ተመስገን፣ እንግዲህ በቁጥር እዚህ ጋር የተገለጸ ነገር ስለሌለ እስከ ምን ያህል ህጻናት ተማሪዎችን ነው ለመቀበል ቅድ የያዛችሁት ወይም ደግሞ ከህብረተሰቡ ጋር የተነጋገራችሁት ምን ያህል ነው? እንግዲህ በእኛ በኩል ማህበረሰባችን ከፍተኛ ፍላጎት አለው። ሁለት አይነት ነገሮችን ነው የምንከተለው። አንደኛው ወላጁ ራሱ እንደ ልጆቹ በቤቱ ይዞ የሚያስተምራቸው ልጆች ይኖራሉ የልጆቹ መልካም ፈቃድ መሰረት አድርገን፣ ሁለተኛው ደግሞ ካምፕ አዘጋጅተን ቤት አዘጋጅተን ለዚህ ተብሎ የተዘጋጀ ቤትም አጋጣሚ ስላለን እነሱን ቤት እሱን መኖሪያ ቤት ታሳቢ አድርገን በዛ ልክ የምንይዛቸው ልጆች ይኖራሉ። እንቀበላቸዋለን ብለን ያሰብነውን በአምሳ ሰባት የመጀመሪያ ደረጃ ትምህርት ቤቶቻችን ላይ ለልጆች በሚመች መልኩና ሶስት ሃይስኩሎች አሉን ከአንደኛ ክፍል እስከ አስራ ሁለተኛ ክፍል ቅድም ባልናቸው ቅደም ተከተሎች ልጆቹ ከተለዩልን እንደተለዩት ልጆች መጠን የምንችለውን ነገር እናደርጋለን። ነው የመጀመሪያው ሳቢያችን የእኛ ወረዳ ብቻ ሳይሆን የፍላጎት ካመነጨን በኋላ ጎረቤት ወረዳዎችም አሉ፣ የዞናችን ወረዳዎች ላይም ስሜቱ እየተፈጠረ ስለሆነ እኛ ያለንን መጠን አሟጠን ለመጠቀም ጥረት እናደርጋለን። በነገራችን ላይ እስከ ሶስት ልጅ ድረስ ይዤ እንደ ልጄ ተንከባክቤ እስከ ሰኔ አስተምሬ ያስረክባሉ ያሉ ወላጆች ተፈጥረዋል። አምስት ልጆችን እንከባከባሉ ያሉ ወላጆች ተፈጥረዋል። እኛም ከኔ ጀምሮ ሁላችንም አንዳንድ ልጆችን የሚያዝ እንችላለን የሚል ስም የምንለይ ስለደረስ ምናልባትም ከሦስት ሺህ አምስት መቶ በላይ ተማሪዎችን መቀበል እንችላለን። የችግሩ አሳሳቢነት እና የሚለዩ ልጆች ከዛ በላይ ከሆኑ ግን ከዚህ በላይ የመሸከም አቅም አለ። ምክንያቱም አርሶ አደሩ ተረጋግቶ ምርት እያመረተ ነው፣ የሚበላ አለ። ሰላም አየር ነው ያለው። ማህበረሰባችን እንግዳ ተቀባይ ነው። አሁን ላይ በጦርነቱ ምን ያህል አስከፊ ሁኔታ እየተፈጠረ እንዳለ ስለምንረዳ በርከት ያለ ቁጥር መቀበል የምንችልበት ሁኔታ ይፈጠራል ብዬ አስባለሁ። አሁን ለመጀመሪያ ጊዜ እንደ ጥያቄ ያቀረባችሁት ለሰሜን ወሎ ዞን ነው። እርግጥ ነው ወልዲያና አካባቢው በጣም የከፋ ጉዳት ከደረሰባቸው አካባቢዎች አንዱ መሆኑ ይታወቃል። ሌላኛው ከዚህም ባልተናነሰ ጉዳት ደርሶባቸዋል እየተባሉ የሚገለጹት የዋጎምራ ዞንና እንደዚሁም በጎንደር አካባቢ ያሉ ወይም ደግሞ ሰሜን ጎንደር አካባቢ ያሉትም አሉና ምናልባት ሌሎች አካባቢዎችንስ ተደራሽ ማድረግ እቅድ አላችሁ ወይ ወይስ ደግሞ አሁን እንደ መጀመሪያ ያያችሁትን ነገር በዚሁ እዚህ አካባቢ ያለውን የሰሜን ወሎ ዞን አካባቢ የሚሰጣችሁን ለማስተናገድ ነው ሀሳባችሁ? አዎ፣ በነገራችን ላይ እኔ መጀመሪያ የሰሜን ወሎ ዞን እጅግ አስከፊ ሁኔታ ላይ እንዳለ የምንረዳው እሱን ነበር የነበረው። በኋላ ይህንን መረጃ ካወጣን በኋላ ዋግ አካባቢ ላይ ያለውን ብሶትም የበለጠ ለመረዳት ችለናል። በእኛ ሁኔታ አሁን ያው ደብዳቤ ባንጽፍም በየትኛውም አካባቢ እንዲህ አይነት ችግር የገጠመባች- የገጠማቸውን ሰዎች ተቀብለን ለማስተናገድ ለመርዳት በዚህ ወቅት መርዳት ስለሚገባ ዝግጁ ነን። እኛ ብቻ ሳንሆን አሁን ላይ በዞናችን ያሉ ወረዳዎች እየተነቃቁ ነው ያለው። የእኛ ወረዳ የእኛ ዞን ብቻ አይደለም፣ ጎረቤት ወረዳዎችም ሌሎች ወረዳዎችም ስለምንተጋገዝ በዚህ ደረጃ በተለይ ጎጃም ውስጥ ያለው ሁኔታ ሰላም እና ምርታማ ስለሆነ ልጆቹን የምንታደግበት ሁኔታ ይፈጠራል ብዬ አስባለሁኝ። በዚህ ወቅት ያልደረሰ ኢትዮጵያ መቼም ሊደርስ ይችላል ብዬ አላስብም ና አሁን ባለው ሁኔታ ሚዲያዎችም ግለሰቦችም ሌሎችም አካላት እየሰጡን ያለ ፊድባክ ልጆች ፈጥነው ሊመጡልን ይገባል የትኛውም አካባቢ ይሄ ጉዳት የደረሰባቸውን ልንተባበር ና ልንደጋገፍ ይገባል፣ የሚል ፊድባክ ነው እየመጣልን ያለ ዋጋ አካባቢ ያሉ ሰዎችንም ለመርዳት ዝግጁ ነን። በዚህ ልክ ተለይተው የሚቀርቡልን ከሆነ ማለት ነው። እንግዲህ አቶ ተመስገን እንደ ማጠቃለያ እንዲሆን ይጀመራል ተብሎ የሚታሰበው እንግዲህ ከመስከረም አጋማሽ ጀምሮ ነው እና ከዛ ጊዜ ጀምሮ ነው የምትቀበሉት ብለን ተስፋ እናደርጋለን። ሲጀመርም ያለውን ሁኔታ ለመጠየቅ ሙከራ እናደርጋለን። እንዲው ግን እንደማጠቃለያ ከዚህ በፊት ሞጣና ሁለት ጁነሴ በተደጋጋሚ ባልተገባ ሁኔታ ስማቸው ሲነሳ ስለነበረ አሁን ህብረተሰቡ ያለው አጠቃላይ ነገር አድማጮቻችን የውጭ ሀገር አድማጮች በመሆናቸው እና ስላለው ሁኔታ እግረ መንገዱን መረጃ እንዲኖራቸው አጠቃላይ አሁን የአካባቢው ሰላም ምን ይመስላል፣ የህብረተሰቡ ግንኙነት ምን ይመስላል የሚለውን እንዲው እንደማጠቃለያ አጠር አድርገው ቢያስተላልፉልን አመሰግናለሁ። በነገራችን ላይ የሞጣና አካባቢው ሞጣና ሁለት እጅ እነሴ የወረዳ ከዚህ በፊትም የተለያዩ እምነቶች ተቻችለው እና ተከባብሮ የሚኖርበት ከዚህ በፊትም ታሪክ የሚያስረዳን በችግር ጊዜም ከሌላ አካባቢም ቢሆን እንግዶች መጥተው በክብር የሚኖሩበት የሚወዱት፣ የሰላም አየር ያለበት አካባቢ ነው። በምርትም ደረጃ እጅግ በጣም ምርታማ ነው። በተለይም ደግሞ ጤፍ፣ በቆሎ፣ ስንዴ በሰፊ ይመረትበታል እና በባለፈም የተፈጠረው የሞጣ አካባቢ የተፈጠረው ጫጫታ ያኔ ያክል የህዝቦች አጀንዳ አልነበረም። ጥቂት ግለሰቦች ለራሳቸው አጀንዳ ማስፈጸሚያ አድርገውት የነበረ ሁኔታ ነበር የነበረው እንጂ ማህበረሰቡ ትላንትናም አብሮ ያለ ዛሬም አብሮ ያለ ያኔም ያችግር ተፈጠረ ተብሎ ጫጫታዎች ሲፈጠሩ አብሮ ይደጋገፍ ይረዳዳ የነበረ ማህበረሰብ ነው። በተለይም ደግሞ ይህንን ጉዳይ አጀንዳው የህዝቡ ስላልነበረ የችግር ፈጣሪዎች ምናልባትም አለፍ ካልም የተነገ የሴራ አካል ሊሆን እንደሚችል እንገምታለን። ምክንያቱም ባለቤት ጠፍቶ ነው የቀረው። የዚህ ችግር ባለቤት እስልምናም አይደለም ክርስትናም አይደለም የሆነ አካል ብቻ በመሀል ገብቶ ነገሮች ያለ አግባብ እንዲተረጎሙ አድርጎ የነበረበት ሁኔታ ነበር የነበረ። ይሄ ገብቶን ማህበረሰቡ አንድ ከሆነ በኋላ ግን አሁንም ተቻችለው የሚኖር ማህበረሰብ ነው። ይሄ ጉዳይ ችግር ሲገጥም በጦርነቱ ወቅትም ልጆቹን መርቆ ራስን ለመከላከልና የትነግን ሴራ ለመመከት የሚሰድ ማህበረሰብ ያለበት ነው። ስንቅ እየጋገረ እያበሰለ የሚሰጥ ማህበረሰብ ነው። በተከታታይ አካባቢው ያለው ድጋፍ ከፍተኛ ነበር የነበረው። አሁን ለመጣው ድልም ቢሆን ከፍተኛ አስተዋጽኦ እያበረከተ ያለ ማህበረሰብ ነው። አሁንም ቢሆን ይህን ጥያቄ ስናቀርብለት ልጆቹ ፈጥነው መጠው እንደ ልጆች የተንከባክቤ ኢትዮጵያዊነት ስሜቴን አሳይቼ በአመቱ ከአርዳ አስይዘን ለወላጆቻቸውን መልሳለን የሚለው ስሜት እጅግ በጣም የሚገርም ነው። እኛ ያሰብነው ጭምር የሚመስል አይደለምና ማህበረሰቡ በዚህ ልክ ለጋስ፣ እንግዳ ተቀባይ ሩሩህና ከፍ ያለ ኢትዮጵያዊነትና አማራዊ ስሜት ያለው ማህበረሰብ የሚኖርበት ነው ብዬ ነው የማስበው። እኛም ከዚህ ማህበረሰብ ያደግን ስለሆን በዚህ ደረጃ አንድም ጊዜ ልዩነት ፈጥሮ የሚያውቅ ማህበረሰብ አይደለም እና በዚህ ደረጃ ኢትዮጵያውያንም በውጭ ሀገር የሚኖሩ ትውልድ ኢትዮጵያና የአማራ ማህበረሰብም በግልጽ ያውቀዋል። የጎጃም እምብርት ከተባለ መውጣ ሁለት እጁ እነሴ እነዚህ አካባቢ ያለው ማህበረሰብ በዚህ ደረጃ ተቻችሎ እና ተከባብሮ የሚኖር ማህበረሰብ ነው። በጣም ነው የማመሰግነው አቶ ተመስገን ዘውዴ በአማራ ክልል የሁለት ጁነሴ ወረዳ አስተዳደር ዋና አስተዳዳሪ በቅርቡ በጦርነቱ ምክንያት ከሰሜን ወሎ ዞን ለተፈናቀሉ ልጆች የትምህርት ዕድል ለመስጠት እና ወደ ሞጣና እና አካባቢው ወይም ሁለትነሰ አካባቢ ወስዳችሁ ለማስተማር ያላችሁን ዝግጁነት የገለጻችሁበትን ደብዳቤ መነሻ በማድረግ ከኤስቢኤስ አውስትራሊያ ሬዲዮ ጋራ ቆይታ ስላደረጉና ጉዳዩን ስላብራሩልን እጅግ አድርገን እናመሰግናለን። እጅግ አመሰግናለሁ። እኔም ሰላምን ያብዛልን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።